ድምፅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን፣ እንደምናመሻችሁ እግዚአብሔር ረድቶን ዛሬም ደግሞ የነህምያን መጽሐፍ ጥናት ትምህርታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ እግዚአብሔር በባርኮቱ እያንዳንዳችን እንደሚገናኘን እምነታችን በእውነት። አባታችንና አምላካችን እግዚአብሔር ለሁላችንም የሚሆን በረከት አለው። እጆቹ ከመስጠት አይሳሱም፣ ወደ ኋላም አይሉም። እስቲ እንዲህ diye. You yeah. ጌታችንና አምላካችን ሆይ፣ ትከሻ እኛን በደለኞች ልጆችን ለመሸከም ምን ጊዜም አልታከቱም። በግራም በቀኝ፣ ጌታ እግዚአብሔር አምላካችን ሆይ ደግፈህናል። ባሳዘንህ በበደልንህ መጠን ደግሞ አንተ እግዚአብሔር ሆይ ኖ አልቀጣህንም፣ በምሕረት ትታደገናለህ። እግዚአብሔር አባታችንና አምላካችን ሆይ ለጠላትም አሳልፈ ስላልሰጠን ክብር ተመስገን። ጌታ ሆይ ሰው እንደሚያይ አንተ አትመለከትምና እነሆ ጌታችንና መድኃኒታችን ሆይ በሐሳባችንን በድልሃለን በሥራችንን በድልሃለን በዚህ ሁሉ ደግሞ በልጅህ በጌታ በኢየሱስ ክርስቶስ በኩል በፍቅር ዐይኖችህ እየተንከባከብክ እስከዚህች ሰዓትና ደቂቃ ድረስ ቤታችንን ቤተሰቦቻችንን የያዝነውን የጨበጥነውን ሁሉ እግዚአብሔር አምላካችን ሆይ ስለባረክና እግዚአብሔር አምላካችን ሆይ እስከዚህችም ሰዓት ድረስ ደግሞ በበጎነትህና በምሕረትህ ስላቆምከን ክብር ተመስገን። አቤቱ አባታችን ሆይ በዚህች ምሽት ደግሞ የነህምያን መጽሐፍ ስናጠና ወይም ስንማር አንተ ጌታ ሆይ ለሕይወታችን የሚተርፈውን ለሕይወታችንም የምንገበየውን ታላቅ ንቁም ነገር እንድታተርፍልን መንፈስ ቅዱስ ደግሞ በልባችን ጽላት እግዚአብሔር ሆይ መልካሙን ነገር እንዲጽፍና እንዲያትም እንድትረዳን እንለምንሃለን። እግዚአብሔር ሆይ ለአንተ ደግሞ የተሰጠንህ ሰዎች ለአንተም ቤት አገልግሎት ደግሞ ራሳችንን ጌታዬ ሆይ ማብቃት አንችልምና ብቃቱንም ያለ አንተ ነህና እባክ እግሮቻችንን እግዚአብሔር ሆይ በቤት እንድታቆም እንለምንሃለን። ጊዜውን ባርክልን። ቃልህንም ደግሞ ያለ መከልከል በሙላት ከጸባዖት እንድትልክልን እንለምንሃለን። ይህንን ሁሉ ስለምሰማና ስለምታደርግ በልጅህ በጌታ በኢየሱስ ክርስቶስም ክበር ተመስገን። አሜን። አድማጮች የነህሚያን መጽሐፍ መግቢያውንና እንዲሁም ከምዕራፍ አንድ ደግሞ ለኢየሩሳሌም ቅሬታዎች ነህሚያ ያቀረበውን ጸሎት በጥቂቱም ቢሆን መመልከታችን ይታወሳል። ዛሬም የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጋችሁ መጽሐፈ ነህሚያ ምዕራፍ አንድ ቁጥር አምስትን አውጡ። ነሔምያ ምዕራፍ አንድ ቁጥር 5ን ተመልከቱ። ቀጥሎ የምንመለከተውን የሚመስል ታላቅ ጸሎት በምዕራፍ ዘጠኝም እንዲህ ወደ ፊት እንመለከታለን። እንዲህ ይላል፤ እንዲህም አልሁ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ ሲል ይጀምራል። ይህን የተፈራ የሚለውን ቃል ብዙውን ጊዜ በትክክለኛው መልኩ አንመለከተውም። እርግጥ ነው ወዳጆቼ፣ እግዚአብሔር የሚያስፈራ አምላክ ነው። ይሁን እንጂ ቃል ኪዳንንና ምሕረትንም የሚጠብቅ አምላክ መሆኑንም መዘንጋት የለብንም። የፍርድ አምላክ ነው። የምሕረትና የጸጋም አምላክ ነው። እኔና እናንተ ከዚህ የተነሣ መቆም ይችለናል። እግዚአብሔር ይክበር ይመስገን። ቁጥር ስድስትን አለፍ ብለን ደግሞ እንመልከት። እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ ዐይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች አጢአት እናዘዝልሃለሁ እኔና የአባቴም ቤት በድለናል ይላል። ነህምያ፣ ወዳጆቼ በእግዚአብሔር ፊት የተናዘዘው ራሱንም ጭምር በደለኛ አድርጎ እንደነበር ልብ እንድናደርግ እፈልጋለሁ። ራሱን ጻድቅ ሌሎችን ግን ኀጢአተኞች ማድረግ አልፈለገም። የአይሁድ ሕዝብ ችግር ምክንያት ኀጢአት ነበር። አስተዋላችሁ? የአይሁድ ሕዝብ ችግር ምክንያቱ ምን ነበር ማለት ነው? ኀጢአት ነበር። ስለዚህም ነህምያ እኔ ኀጢአተኛ ነኝ፣ የአባቴ ቤትና ጠቅላላው ሕዝቡ ሁሉ ኀጢአተኞች ነን በማለት ነበር የተናዘዘው። እንዴት ደስ ያሰኛል! እኛም በአንተ ላይ እጅግ ክፉ ሠርተናል፣ ለባሪያም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም ይላል። ቁጥር ሰባትን ልብ ይሏል ወዳጆቼ። ነህምያ በእግዚአብሔር ቃል ላይ የነበረውን እምነት ከዚህ ጥቅስ መመልከት ይቻላል። የእግዚአብሔርንም ቃል ያውቃል። ይሁን እንጂ የእግዚአብሔርን ሕግ ባለመጠበቃቸው አዝኗል። ቁጥር ስምንትና ዘጠኝን ደሞ እንመልከት። አሁንም ብትተላለፉ በአሕዛብ መካከል በትናችኋለሁ፤ ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም፣ ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፤ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ፣ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክ አስብ ሲል ነህምያ ይጸልያል፣ ወይም ደግሞ በእግዚአብሔር ፊት ይማልዳል ነህምያ። ወዳጆቼ በእግዚአብሔር ቃል ብቻ ሳይሆን አይሁዳውያን ወደ ኢየሩሳሌም እንደሚመለሱም ያምናል። ዛሬ ያሉ አንዳንድ ሰባኪዎች ግን ይህን መቀበል ይከብዳቸዋል። አንዳንድ ጊዜ ወዳጆቼ እግዚአብሔር በሰባኪዎች ሳይሆን በተራ ሰዎች የሚጠቀመው ምናልባት በዚህ ምክንያት ሳይሆን እንደማይቀር አስባለሁ። ነህምያ ይህን ጸሎት ያደረገው አይሁዳውያን ወደ አገራቸው እንደሚመለሱ ስለሚያምን ነበር። እስቲ በቁጥር አስርና አሥራ አንድ ላይ ደግሞ ያለውን ቃል አብረን እንመልከት። እነዚህም በታላቅ አይልህና በብርቱ እጅህ የተበዥሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያንህን ጸሎት ስምህን ይፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊው ነበርኩ ይላል ነህምያ። እግዚአብሔር እንደሚጠቀምበት ፈቃደኛ ነበር። ልብ በሉ ነህምያ እግዚአብሔር እንዲጠቀምበት ሙሉ ፈቃደኛ ነበር። ይሁን እንጂ ወዳጆቼ እግዚአብሔርን ቀድሞ መሄዳ አይፈልግም። ስለ ጉዳዩ እየጸለየ ነው። እግዚአብሔር ሆይ ልትጠቀምብኝ ከፈለግህ ራሴን ሙሉ በሙሉ እሰጠሃለሁ ነበር ያለው። ወደ አገሩ ለመመለስ እንዲፈቅድለት ንጉሡን መጠየቅ ይፈልጋል። ይሁን እንጂ ወዳጆቼ፣ ከእግዚአብሔር ቀድሞ መሄዳ አይፈልግም። በመጀመሪያ በጸሎት መቅረብን ነው ነህምያ የሚፈልገው። እንግዲህ አድማጮቼ የዚህ የነህምያ ምዕራፍ አንድ ትምህርታችንን እዚህ ላይ እናገባደድና አሁን ደግሞ ወደ ምዕራፍ ሁለት እንሸጋገራለን። የዚህ የነህምያ ምዕራፍ ሁለት አብይ ሐሳቡ የነህምያ ወደ ኢየሩሳሌም መመለስ የሚል ይሆናል። ልብ በሉ በነህምያ ምዕራፍ ሁለት ውስጥ የምንመለከተው ነህምያ ወደ ኢየሩሳሌም መመለሱን ነው። ከዚህ ምዕራፍ እንደምንመለከተው ወደ ኢየሩሳሌም ለመመለስ ነህምያ ከንጉሱ ፈቃድ እየጠየቀ ነው። ስለ ኢየሩሳሌም መፍረስ ከተናገረ በኋላ ቅጥሯን እንዲሰሩ ሕዝቡን እያበረታታ ነው። እስቲ ቁጥር አንድን እንይ። በንጉሡ በአርጤክስስ በሃያኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሡ ሰጠሁት። ቀድሞ ግን በፊቱ ያላዘን ኖር ነበር ይላል። የዳንኤል ሰባ ሱባኤ የሚጀምረው እንደሆነ እናስተውል። እንግዲህ የንጉሡ አርጤክስስ ሃያኛው ዓመት በመጽሐፍ ቅዱስ ትንቢት ጥናት በጣም አስፈላጊ ቀን ነው። ነሄምያ የወይን ጠጅ አሳላፊ ስለ ነበር ሁልጊዜ በንጉሡ ፊት መገኘት ነበረበት። ከዚህም የተነሣ ለንጉሡ ቅርበት ሳይኖር እንደማይቀር መረዳት ይቻላል። አስተዋላችሁ? ከዚህም የተነሣ ነሄምያ ለንጉሡ ቅርበት ሳይኖረው እንደማይቀር መረዳት ይቻላል። ምናልባትም ውሎ ሲያድር የንጉሡ አማካሪ መሆን ደረጃ ሳይደርስም አይቀርም። ሌሎች ወደ አገራቸው ሲመለሱ እርሱ ግን እዚያ በባቢሎን የቀረው ባለው ሥልጣን ወገኖቹን መርዳት የሚችልበት ጊዜ እንደሚኖር በማሰብ ሊሆን ይችላል። በኢየሩሳሌም ስለ ነበሩት ወገኖቹ የጠየቀውም በዚህ ምክንያት ሊሆን ይችላል። በኢየሩሳሌም ስለ ነበሩ አይሁዳውያን የሚያሳዝን ነገር ነበር የሰማው። ስለዚህም እየጾመ እየጸለየ እና እያለቀሰ ነበር። ሐዘኑ ፊቱ ላይ ይታይ ነበር። ይህንንም ንጉሡ በሚገባ አስተውሎ ነበር። ቁጥር ሁለት ደግሞ እንዲህ ይላል። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድጌ ፈራው ይላል ነህምያ የውስጡ ሐዘን እንዳይታወቅበት ቢሞክርም አልቻለም። ስለዚህም ንጉሡ ይህን ያለ ያዘንከው ለምንድን ነው? እንደማየው ያመማ አይመስልም። ግን አንድ በጣም ያዘንክበት ነገር እንዳለ አስባለሁ። ምን እንደሆነ ልትነግረኝ ፈቃደኛ ነህን? በማለት ጠየቀው። ንጉሡ ላቀረበው ጥያቄ መልስ መስጠትም ነህምያንም በጣም አስፈራው። ቁጥር ሦስትን ተመልከቱ። ንጉሡንም ንጉሡ፣ ሺህ ዓመት ይንገዝ። የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። የሐዘንና የትካዜው ምክንያት ምን እንደሆነ ነህምያ ወዳጆቼ ለንጉሡ በሚገባ ነገረው። ንጉሡም ምን ትለምነኛለ አለኝ። እኔም ወደ ሰማይ አምላክ ጸለይኩ የሚለውን ቃሉን ደግሞ ከቁጥር አራት እንመለከታለን። ምናልባትም ወዳጆቼ ነህምያ አምላኬ ሆይ በከፍተኛ ውጥረት ውስጥ ነው ያለሁት ትክክለኛውን ነገር ለንጉሱ እንድናገር እርዳኝ በማለት ይሆናል የጸለየው። እስቲ ቁጥር አምስት ደግሞ አለፍ ብለን እንመልከት። ንጉሱንም ንጉሱን ደስ ቢያሰኝህ ባርያህም በፊት ሞገስ ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኛ አልኩት ይላል። የኢየሩሳሌምን ከተማ እንዲገነባ ንጉሡ ለነህምያ ፈቃድ ሰጠው። ቁጥር ስድስትን ተመልከቱ። ንግሥቲቱም አጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ? አለኝ። ንጉሡም ይሰደኝ ዘንድ ደስ አለው፣ እኔም ዘመኑን ቈጠርኩለት ይላል ነህምያ። ወዳጆቼ የሚፈልገውን ለንጉሡ የነገረው በሚከተለው ሁኔታ ነበር። ንጉሡንም ንጉሡ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዢዎች ደብዳቤ ይሰጠኝ ሲል ይጠይቀዋል። ቁጥር ሰባትን ይመለከቷል። ጉዞው አስቸጋሪና አደገኛ ሊሆን እንደሚችል ነህምያ ተረድቷል። ስለሆነም በጉዞው ትብብር እንዲያደርጉለት በሚያልፍበት አገር ላሉ ገዢዎች ደብዳቤ እንዲጻፍለት እፈልጓል። በቤቱም አጠገብ ላለው ለግንብ በሮች ለከተማው ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሡ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልኩት። ንጉሡም በእኔ ላይ መልካም እንደሆነችው እንዳምላኬ እጅ ሰጠኝ ይላል። ቁጥር ስምንትን ይመለከቷል። ወዳጆች ነህምያ በእግዚአብሔር የሚተማመን ሰው ቢሆንም ድጋፍ እንዲያደርግለት ንጉሡን ለመጠየቅ አላመነታም። እስቲ ያለፍ ብለን ደግሞ ከቁጥር ዘጠኝ ምን እንደሚል እንመልከት። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሡን ደብዳቤ ሰጠኋቸው። ንጉሡም ከኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ ይላል። ተመልከቱ፣ ጠባቂዎችን ሊመድብለት ንጉሡ ፈቃደኛ ሆኖ ተገኝቷል። ከዚህም በላይ ደግሞ የእግዚአብሔር እጅ ከእርሱ ጋር እንደ ነበር ነህሚያ እርግጠኛ ነበር። ምናልባት እዚህ ላችሁ እንደሆነ ወደ አገሩ እንዲመለስ ዕዝራ ንጉሡን በጠየቀ ጊዜ ጠባቂዎችን እንዲመድቡለት ሊጠይቀው ፈልጎ ነበር። ይሁን እንጂ እግዚአብሔር እንደሚጠብቀው ቀደም ብሎ ለንጉሡ ነግሮት ስለ ነበር ጠባቂ ስጠኝ ብሎ መጠየቅን አፍሯል። ይሁን እንጂ ወዳጆቼ፣ እንደ መንግሥት ባለ ሥልጣንነቱ ጠባቂ ወታደር እንዲታዘዝለት የመጠየቅ መብት ነበረው። ወገኖቼ፣ እግዚአብሔር እያንዳንዳችንን በተለያየ መንገድ ይመራናል። እዝራን በዚህ መንገድ መራው። ነህምያን ደግሞ በዚያ መንገድ እመራው። እኔን በአንድ መንገድ፣ እናንተን ደግሞ በሌላ መንገድ ይመራችኋል። የሚገርም ነው። የእግዚአብሔርን አሰራር ማን ይደርስበታል? በወጣትነት ዘመኔ እንዳየሁት እንዳንድ ታዋቂ ሰባኪ ሆኜ ለመገኘት ባደረግሁት ሙከራ በአገልግሎቴ መጀመሪያ ላይ ስህተት ፈጽሜ ነበር። ወዳጆቼ ይህ ሰው የተዋጣለትና ታላቅ የእግዚአብሔር አገልጋይ ነበር። ታዲያ አንድ ቀን የአሥራ አራት ዓመት ልጅ እያለው የሚያውቀኝ የቤተ ክርስቲያናችን ሽማግሌ ምሳ ሊጋብዘኝ እንደሚፈልግ ነገረኝ። ምሳ እየበላን እያለም እኛ የምንፈልገው አንተነትህን እንጂ ሌላውን ሰው ለመምሰል የምታደርገውን ሙከራ አይደለም፣ ስለዚህ አበበ ራስህን ሁን ብሎ መከረኝ። ከዚያን ጊዜ ወዲህ በፍጹም ሌላውን ሰው ለመምሰል ሙከራ አድርጌ አላውቅም። ወዳጆቼ ማንም እኔን ለመምሰል ሙከራ እንዲያደርግ ገፋፍቼም አላውቅም። እግዚአብሔር ወዳጆቼ ባለንበት ሁኔታ በእያንዳንዳችን መጠቀም ይችላል። እግዚአብሔር ይክበር ይመስገን። አንዱ ስለ ረዘመ፣ አንዱ ስለ አጠረ፣ አንዱ ስለ ወፈረ፣ አንዱ ስለ ከሳ አንዱ ሀብታም ስለሆነ አንዱም ስለ ደኸየ፣ ወይንም ደግሞ እግዚአብሔር አምላካችን አንዱ አንደበተ ርቱዕና በደንብ መናገር ስለሚችል አንዱ ደግሞ በደንብ አድርጎ ሐሳቡን መግለጽ ስለማይችል እግዚአብሔር አይጠቀምበትም አንልም። እግዚአብሔር ለእያንዳንዳችን የስራ ድርሻና ክፍል አለው። እግዚአብሔር የሚለያይ እግዚአብሔር የሚያዳላም አምላክ አይደለም በዚህ ሁሉ ውስጥ እንታመንበት እግዚአብሔር ይክበር ይመስገን እንዲህ ይላል ሆሮናዊው ሰንበላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል ነኤምያ ያሰበበት ስፍራ ሲደርስ ተቃውሞ ተነስቶ ነበር በዚህ ተቃውሞ ውስጥ የሦስት ሰዎች ስም ጎልቶ ይታያል። እነዚህን ሰዎች በኋላም ቢሆን ታሪኩ ውስጥ እናገኛቸዋለን። ሦስቱም የእግዚአብሔርና የሕዝቡ ጠላቶች ናቸው። ቀደም ብለው የመቅደሱን ሥራ ለማሰናከል ሞክረዋል። አሁን ደግሞ የከተማይቱን ቅጥር ሥራ ለማደናቀፍ እየሞከሩ ነው። በብዙ ሠራዊት ታጅቦና ብዙ አገልጋዮችን አስከትሎ ነህምያ መምጣቱን ሰዎች ሁሉ ሰምተዋል። አመጣጡ ደግሞ አይሁዳውያንን ለመርዳት መሆኑ አላስደሰታቸውም። ለአንዱ ደስ የሚለው ወዳጆቼ፣ ለሌላው ደግሞ ደስ ላይለው ይችላል። ወንጌል ለተቃዋሚዎቹ የምሥራች ቃል አይሆንም። ቁጥር አሥራ አንድና አሥራ ሁለትን ተመልከቱ። ወደ ኢየሩሳሌም ደረስሁ፣ በዚያም ሦስት ቀን ያህል ተቀመጥሁ። በሌሊትም ተነሣው፣ ከእኔም ጋር እያሌ ሰዎች ነበሩ እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም ይላል። ወደ ኢየሩሳሌም ከደረሰ በኋላ ነህምያ አጉል ቅስቀሳ ማድረግ አልፈለገም። ስለዚህም ጨለማን ሽፋን በማድረግ ሁኔታዎችን በገዛ ዓይኑ ለማየት ወጥቶ ሄደ። በሸለቆውም በር ወጣው ወደ ዘንዶውም ምንጭና ወደ ጉድፍ መጣያው በር ሄድኩ። የፈረሰውንም የኢየሩሳሌምን ቅጥር በሳትም የተቃጠሉትን በሮቿን ተመለከትኩ። ወደ ምንጩም በርና ወደ ንጉሡ መዋኛ አለፍኩ። ተቀምጬበትም የነበረው እንስሳ የሚያልፍበት ስፍራ አልነበረም ይላል። ቁጥር አሥራ ሦስትና አሥራ አራትን ልብ ይሏል። የጉድፍና የፍርስራሽ ብዛት መንገዱን ዘግቶ ስለ ነበር ነህምያ በበቅሎ ጀርባ ሆኖ መሄድ አልቻለም። በእግሩ መሄድ ነበረበት። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። ዞርም ብዬ በሸለቆ በር ገባው እንዲሁም ተመለስኩ፣ ይላል ቁጥር አሥራ አምስትን ልብ ይሏል። ነህምያ ከተማይቱን ሁሉ ተዘዋውሮ ተመልክቷል። አሁን ማየት የሚፈልገውን ሁሉ አይቷል። ሹማምንቱ ግን ይላል ቁጥር አሥራ ስድስት ሹማምንቱ ግን ወዴት እንደሄድኩ ምን እንዳደረግኩም አላወቁም ነበር። ለአይሁድና ለካህናቱ ለታላላቆቹና ሥራ የሚሠሩ ዘንድ ለነበሩት ለሌሎች ገና አልተናገርኩም ነበር ይላል። አሁን ደግሞ ተገቢውን ጥናትና ምርምር ካደረገ በኋላ ሥራውን ለመጀመር ስብሰባ አጠራ። እኔም እኛ ያለንበት ንጉሥ ቁልና ኢየሩሳሌም እንደ ፈረሰች በሮቿን በሳት እንደ ተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንኑና የኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራሉ እጃቸውንም ለበጎ ሥራ በረቱ ይላል። ቁጥር አሥራ ሰባትና አሥራ ስምንትን ይመለከቷል። ነህምያ ወዳጆቼ እውነተኛ መሪ ነበር። ዓላማውን ለመሪዎቹ በነገረበት ጊዜ ሁሉም በጎ ምላሽ ሰጥተውታል። ሆሮናዊው ሰንባላጥ ባሪያውም አሞናዊውም ጦቢያ አረባዊውም ጌሳን በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውንም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሡ ላይ ትሸፍቱ ዘንድ ትወዳላችሁን አሉ ይላል ቁጥር አሥራ ዘጠኝን ተመልከቱ። በእያንዳንዱ የእግዚአብሔር ሰው ዙሪያ ወዳጆቼ መልካም ሰዎች ብቻ ሳይሆኑ እንደ እነ ሰንበላጥ እንደ እነ ጦቢያና እንድ እንደ ጌሳም የመሳሰሉ ክፉ ሰዎችም ይኖራሉ። ጠላት እኛን ተስፋ ለማስቆረጥ የተለያየ ዘዴዎችን ይጠቀማል። ከሚጠቀምባቸው መንገዶች አንዱ ሰዎች እንዲስቁብንና እንዲሳለቁብን ማድረግ ሊሆን ይችላል። ነህምያም ወዳጆቼ በእንዲህ አይነት መንገድ አልፏል። እስቲ የዛሬውን ክፍል መጨረሻ ጥቅሳችንን ከቁጥር ሀያ እንመልከት። እኔም መልሼ ይላል ነህምያ፣ እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን፣ እናንተ ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያም የላችሁም አልኳቸው። ነህምያን በጣም እወደዋለሁ ወዳጆቼ እናንተም እንደምትወዱት አስባለሁ ለሥራው መሰናክል ለሆኑበት ሰዎች ከመንገዴ ዘወር በሉ እግዚአብሔር ከእኛ ጋር ስለ ሆነ ሥራችንን እንሠራለን ነበር ያላቸው እውነትም እግዚአብሔር ከእነርሱ ጋር የነበረ እናንተም እንዲሁ ለእግዚአብሔር ሥራ በቅናት የተነሳሳችሁ እንደሆነ እግዚአብሔር ጒልበታችሁን ያበረታል እግዚአብሔር የዛለውን ክንዳችሁንም ያጠነክራል። ጠላት ያን ጊዜ አፉን በከፈተበት ሰዓት እንዲሁ ጥርሱ በመንጋጋ ውስጥ ተንገጫቅጮ ምላሱም በትናጋ ውስጥ ይጣበቃል። እናንተም ደግሞ እንደ ቀጥር ፀሐይ ታበራላችሁ። አምላካችሁ ደግሞ በእውነት አምላክነቱን ያረጋግጥላችኋል። እግዚአብሔር ስለዚህ ድንቅ ሥራው ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችንን እዚህ ላይ እናበቃለን። ስለ አገልግሎታችን መጸለይን አትተው፣ ደብዳቤዎቻችሁን መላክን አትርሱ። ደናደሩ ጌታ ይባርካችሁ እያልን በተለመደው ሰላምታችን የምንሰናበታችሁ፣ ዛሬ በቴክኒኩ በኩል ያገለገለን አለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቅ የነበርኩኝ። ደናደሩ በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን። አጭር የጽሑፍ መልእክት ተላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።